አለፋ፣ ታቁሳ፣ ደንበያ ሶስት ቀን የስራ ማቆም አድማ ከፈጸሙ በኋላ ወደ ስራ እንደገቡ ነበር። ትላንትና ዛሬ ያለን መረጃ በተጓዳኝ ደባርቅና ጎንደር፣ ወገራ እነዚህ ሶስቱ እስካሁን የስራ ማቆም አድማ እንዳደረጉ ነው። በወገራ ወረዳ ላይ ገደርጌ ምትባል ከተማ ሙሉ ህዝብ ወጥቶ ሰላማዊ ሰልፍ አከናውኗል። ከዘቹ ኃይሎች አቅም በላይ ሆኖ የደረሰ ጉዳት ባይኖርም በሰላም ሰልፉን ጨርሰው ተመልሰዋል ወደ የቤታቸው። ከሰሜን ጎንደር ወጥተን ወደ ደቡብ ጎንደር ስሄድ ትናንትና ደብረ ታቦር ላይ የስራ ማቆም አድማ የሚቀሰቅስ ወረቀት መጥናችኋል ተብለው የባጃጅ ሹፌሮች ከፍተኛ ድብደባ ደርሶባቸዋል። ደቡብ ጎንደር ደብረ ታቦርም የስራ ማቆም አድማውን ለመቀላቀል ከእሑድ ጀምረው ዝግጅታቸውን እንደጨረሱ ነው መረጃ እየሰጡም ያለው። ከደቡብ ወጥተን ወደ ምዕራብ ጎጃም ስንመጣ ምዕራብ ጎጃም ደንበጫን፣ እና ፍኖተ ሰላም፣ ቡሬ፣ ጂጋ፣ ማንኩሳ የሚባሉ አካባቢዎች አሉ። ደንበጫ ከፍተኛ ፍጥጫ አለ። ህዝብ ይወጣል ተብሎ ተፈርቶ በከፍተኛ ሁኔታ እየተጠበቀ ነው ያለው። ከዛ ሲቀጥል ደግሞ ፍኖተ ሰላም ላይ ከፍተኛ የሆነ ስፒል እስካሁን ትላንትናም የተኩስ ልውውጥ ነበረ። ዛሬም ይሄ ግጭት እንደቀጠለ ነው ያለው። በትላንትና የተኩስ ልውውጥ አንድ ሰው የኮሌጅ ተማሪ ተገሏል እዛው ፍኖተ ሰላም ላይ። እሱን መሞቱን ተከትሎ አጸፋ ለመውሰድ ህዝቡ ተኩሶ የመታውን ታጣቂ ቤት ፈልገው ሙሉ በሙሉ በእሳት እንዳጋዩት ነው መረጃ ያለን። አንድ ያቆሰለ ፖሊስም እንዲሁ ተመሳሳይ እርምጃ እንደተወሰደበት መረጃዎች ያሉን። ፍኖተ ሰላም፣ ከዚያ ሳነጣ ጂጋ ላይ ሙሉ በሙሉ እነዚህ ማንኩሳ፣ ጂጋ፣ ፍኖተ ሰላም፣ ቡሬ መንገዱ ተዘግቷል። ቡሬ ላይ ዛሬ እንደ አዲስ ነው የቡሬ ቡሬ ዳሞት ሰልፍ ወቷል። ህዝቡ እሱን ተከትሎ ከፍተኛ የተኩስ ልውውጥ እንዳለ ስቲል ይህን ሪፖርት እስከምሰጥህ ድረስ የሚደርሰው ሪፖርት ይሄ ነው። የደረሰው ጉዳት ግን በነፍስ የሚሆን በአካል እስካሁን ያልተረጋገጠልኝም። እያጣሩን ያሉት እዛ ያሉ ነዋሪዎች በማጣራት ላይ ነው የሚገኙት። እንደደረሰም ላሳውቅ ይችላለሁ። ይሄምን ከዚሁ ከቡሬ ሳንመጣ የትኛውም ተሽከርካሪ እንቅስቃሴ የለም። ምንም አይነት ስራ የለም። እነዚህ አራት ከተሞች አንድ አይነት ነገር ነው ያላቸው። ቡሬን አልፈን ዳንግላ ላይ ደግሞ ዛሬ የተለየ አይነት ውጥረት እንደተፈጠረ ነው፣ መትረየስ የታጠቁ መኪናዎች፣ ሌሎችም የመከላከያ ኃይል የሰጠ ኃይሎች እንደገቡ ወከባው እንዳለ፣ የመንገድ ትራንስፖርት እንደተቋረጠ እና በእያንዳንዱ እግር በእግር እየተከታተሉ እንደሆነ ነው ዳንግላ ላይም የሚያሳየው። ከዚሁ ከጎጃም ሳንወጣ ወደ ምስራቅ ጎጃም ልውሰድህ እና ግንደወይን የምትባል ከተማ አለች። እቺ ግንደወይን ወረዳዋ ጎንጫ ሲሶነሴ ነው የምትባለው። ጎንጫ ሲሶነሴ ትላንትና ህዝቡ በነቂስ ወጥቶ ሰልፍ አድርጓል። ሰላማዊ ሰልፍ። መነሻውም በደርግ ጊዜ የተተከለ ችግኝ ነበር። ያን ለኢንተርፕራይዝ ለሚባል ድርጅት ተሽጧል ተብሎ ያን ሊቆርጡ ሲመጡ የጎንደርን መሬት የሸጣችሁት አመሳችሁና ደግሞ የእኛን መሬት መታችሁ ልትሸጡ ነው ወይ? እንኳን ይህንን አይደለም ወልቃይትም የአማራ ነው የእኛ ነው፣ የወልቃይትም ጉዳይ ያገባናል ብለው ህዝቡ ገንፍሎ ወጥቶ፣ በአካልና በነፍስ የደረሰ ጉዳት የለም። በአስርት ሺዎች የሚቆጠሩ ህዝብ ሰልፍ ኩይንታ ህዝብ እንዳደረገ ትላንትና ሙሉ መረጃ አለን ሰሎሞን። በአማራ አካባቢ እነዚህ ናቸው፣ በምስራቅ ጎጃም፣ በምዕራብ ጎጃም እየተደረጉ ያሉት ይሄንን ይመስላል። አቶ ሙሉጌታ ፍኖተ ሰላም ላይ የአንድ ሰው ህይወት እንደጠፋ ትናንትና ዘግበን ነበረ። የዛ ሰው ሕይወት የጠፋው የሌላ ሰው መኖሪያ ቤት ላይ ቃጠሎ ለማድረስ ሰዎች ሲንቀሳቀሱ በነበረበት ወቅት ነበርና የመኖሪያ ቤቱ ባለቤት በመለሰው የአጸፋ ተኩስ ነው ራሱንና ቤተሰቡን ለመከላከል ሲተኩስ ነው የዛ ሰው ህይወት የጠፋው ብለው ገልጸውልኝ ነበረ ከክልሉ ይሄ ደግሞ አሁን እርስዎ ከነገሩኝ ጋር ይለያያል። መጀመሪያ አንድ የኮሌጅ ተማሪ ተገደለ። ከዛ በኋላ ይሄንን የኮሌጅ ተማሪ የመታውን ታጣቂ ቤት ነው ሄደው ያቃጠሉት ሰዎች ነው ያሉኝና ጨርሶ የተለያዩ አገላለጾች ስለሆኑ የእርስዎ ምንጭ ምን ያህል እየተረጋገጠ ነው? በዚህ በኩል ምንጩ ትክክለኛ ነው። በመጀመሪያ ታጣቂው በተኮሰው ጥይት አንድ የኮሌጅ ተማሪ ሞተ። የዛን የኮሌጅ ተማሪ አጸፋ ለመመለስ ነው ህዝቡ ገንፍሎ ወደ ታጣቂው ቤት ሄዶ ቤቱን እንዳቃጠለው ነው ያረጋገጡልኝ። ነዋሪዎች፣ እዛ ላይ ያሉ ነዋሪዎች በእርግጠኝነት እዛ ያሉ ይሄንን ከታማኝ ምንጭ ነው ይሄን የሚናገሩ ሰዎች ነዋሪዎች ናቸው። መንግስት ምናልባትም እንግዲህ ካለው ባህሪ አንጻር አንዳንዴ ሽፋን የመከላከል ነገር ነው እንጂ እውነቱን የመሸሽ ባህሪ አላቸው። እውነቱን በመሸሽ ሳይሆን መፍትሄ በመፈለግ ነው ለውጥ ሊመጣ የሚችለው። ለችግሩ መፍትሄ መፈለግ ነው እንጂ እውነቱን በሚቀራረብ ውሸት በመመለስ ማዳፈን አይቻልም። ሰለሞን፣ መጀመሪያ ያ ታጣቂ ለምን ተኮሰ እዛ የኮሌጅ ተማሪ ላይ ምንድን ነው የፈጠረው ያለ ግጭት ወደ ህዝብ ሲተኩስ ነው ልጁ የተመጣው ህዝቡ እሺ ይህንተ ህዝብ እየተደረገ ነው ታጣቂውና በአካባቢ የሚገኙ የፀጥታ ኃይሎች አድማውን ለመበጠን አስለቃሽ ጭስ ተጠቅመዋል ከዛም በኋላ የሀይል እርምጃ ሲጀምሩ በተከፈተው ተኩስ ነው ተማሪው ሊመጣ የቻለው እነዛ ሰዎች የትኛው ፖሊስ እንደተኮሰና ያንን ከህዝቡ መካከል የትኛውን ተማሪ እንደመታ ለይተው ያወቁ ነበሩ ማለት ነው በቅርበት ይከታተሏቸው ነበር ማለት ነው። ህዝቡ በአካባቢ የነበረው ህዝብ ተከታትለው ያንን ለይተው ስላወቁት ነው ካታችሁም ፈልገው ቤቱን እርምጃ ለመውሰድ የቻሉት በባህር ዳርስ ያለው ሁኔታ ምን ይመስላል? አቶ ሙሉጌታ የደረሱት መረጃ ካለ? ትናንትና የዛ ነዋሪ አነጋግሬ አንዳንድ በአድማ ላይ የተሳተፉ የንግድ ድርጅቶች እየተዘጉ ናቸው ብለው ነበረ። እየታሸጉ ናቸው። እነዚህ መረጃዎች ደርሰውናል። የንግድ ቤቶች ብቻ አይደሉም የመንግስት ሰራተኞች ራሱ ወደ ስራ ያልገቡ ሰራተኞች ደብዳቤው ራሱ ደርሶናል። እኛ ያ የደረሳቸው ማስጠንቀቂያ ማለት ነው። ምንድን ነው የሚለው የደብዳቤው መንፈስ ቃል በቃል ድርጊቱ ከስራ የሚያባርሮት ቢሆንም እንኳን በፈጸሙት ጥፋት የመጨረሻ ማስጠንቀቂያ ነው የሚለው ደብዳቤው። ማስጠንቀቂያ ራሱ ለመንግስት ሰራተኞችም ተጽፎላቸዋል። ያ ደብዳቤ ወደ እኛ ፋክስ ተደርጓል። ህዝቡ ወደ እኛ ነው የሚያመለ የሚያቀርበው ይህንን ችግር ይሄ ተፈጸመ ይሄ ተደርጓል ብሎ አቤቱታውን ያቀርባል ወደ እኛ። ደብዳቤያቸው ተነቦልናል፣ ደብዳቤያቸው ደርሶናል። የንግድ ቤቶች ታሽገዋል፣ እየተመረጡ ለዚህ ነገር ሰሌክት የተደረጉ ንግድ ቤቶች ሁሉ ናቸው ድርጊቱን ሊመሩ ይችላሉ ተብሎ የሚገመቱት የንግድ ቤቶች እንደታሸጉ መረጃዎች አሉ። በሌሎች አካባቢዎች ዛሬ የደረሰት መረጃ አለ፣ ምን እንደሚመስል በአጠቃላይ የሀገሪቱ ሁኔታ ዛሬ በሙሬ ላይ ያለው ችግር ብቻ ነው የደረሰኝ። በሌሎች አካባቢዎች ያው በደቡብ ችግሩ እንዳለ ቢሆንም ሐዋሳ ላይ ቤት የማፍረስ እንቅስቃሴ አለ። የተለያዩ ደቡብ ውስጥም እንደዚህ ችግሮች ኦሮሚያም ላይ አሉ። ግን በተጨባጭ አሁን በዛሬው ዕለት ችግር አለ ተብሎ የሚገመተውና ተጨባጭ ማስረጃዎች ያሉት በሰሜን ኢትዮጵያ በአማራ ክልል አካባቢ በጎጃም ምዕራብ ጎጃም ላይ ነው። ቡሬ ላይ ከፍተኛ የተኩስ ልውውጦች አሉ። ሲደውሉልኝ ሁሉ ይሰማል። ይሄ የተኩስ ልውውጥ ጩኸቱ ድምፁም ሁሉ ይሰማል። ምዕራብ ጎጃም ላይ ቡሬ ላይ ይሄ ችግር አለ በተጀባጭ። እሺ፣ አቶ ሙሉ ጌታ አበበ የመኢአድ ምክትል ፕሬዚደንት፣ በጣም አመሰግናለሁኝ ለጊዜውና ለማብራሪያውም። እኔም አመሰግናለሁ አቶ ሰለሞን።